እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ። መሠረት ደፋር በስቶክሆልም ዳያመንድ ሊግ ሦስት ሺህ ሜትር ሩጫ ውድድር የዓለምን የዓመቱን ፈጣን ጊዜ በማስመዝገብ ድል ተቀዳጅታለች። በሉዥኒኪ ሞስኩ የዓለም አትሌቲክስ ሻምፒዮና አምስት ሺህ የወርቅ ሜዳሊያ ከወሰደች ከሁለት ሳምንት ባነሰ ጊዜ ውስጥ መሆኑ ነው። መሠረት ይህን ድል ስትቀዳጅ በሐሙሱ ዳያመንድ ሊግ አዲሱ የመሠረት ደፋር በሦስት ሺህ የዓለም ፈጣኑ ጊዜ 8 ደቂቃ ከ30.29 ሴኮንድ ነው። ደወሉ እንደተሰማ በ1500 ሜትር በዓለም ታዋቂዋ ሌላዋ ኢትዮጵያዊት ገንዘቤ ዲባባና በሞስኩ የብር ሜዳሊያ ተሸላሚዋ ኬንያዊት መርሲ ቼሮኖ ከመሠረት ጋር ትከሻ ለትከሻ ሲሮጡ ነበር። የመጨረሻውን መጠምዘዣ እንደጀመሩ ግን መሠረት ተፈትልካ ወጥታ ጥብጣቡን እስክትበጥስ አልተያዘችም። መርሲ ቼሮኖን በሦስት ሜትር ንጹሕ ርቀት በሁለተኝነት አስከትላ ገባች። ሲፋን ሐሰን ከኢትዮጵያ የግሏን ፈጣን ጊዜ አስመዝግባ በሦስተኝነት ጨርሳለች። በስቶክሆልሙ ዳያመንድ ሊግ ሌሎች ውድድሮችም ተካሂደዋል። በ800 ሜትር የስዊድኗ በ1500 የዓለም ሻምፒዮና አበባ አረጋዊ ታሸንፋለች ተብሎ ነበር የተጠበቀው፤ አልሆነም። በዚህ ርቀት የሞስኩ ሻምፒዮናዋ ኬንያዊት ዩኒስ ሳም አንድ ደቂቃ ከ58 ነጥብ 84 ሴኮንድ በሆነ ጊዜ በአንደኝነት ገብታለች። የጅቡቲው አትሌት አያልኔ ሱሌይማን በወንዶቹ 1500 ሜትር ሩጫ ውድድር አሸንፏል። ይህ በእንዲህ እንዳለ በ800 ሜትር አዲሱ ወጣት የዓለም ሻምፒዮና ኢትዮጵያዊው መሐመድ አማን በ1500 የመወዳደር ዕቅድ እንዳለው ይፋ አድርጓል። የ19 ዓመቱ መሐመድ አማን ለራሱ ብቻ ሳይሆን ለሀገሩም ነው ታሪክ የሠራው። ኢትዮጵያ በዚህ ርቀት በዓለም አቀፍ ውድድር የወርቅ ሜዳሊያ ስታሸንፍ ለመጀመሪያ ጊዜ ነው። አንድ ደቂቃ ከ43.31 ሴኮንድ ነው አዲሱ ክብረ ወሰን። የሞስኩው ባለድል ሞሐመድ አማን በቅርቡ አዲስ አበባ ላይ ለጋዜጠኞች ሲናገር እንዲህ ነበር ያለው። በአጭር ርቀት ማሸነፍ የመጀመሪያው መሆኑን አስመልክቶ እንደ አጠቃላይ እንደ ዓለምም የተገረሙበት ነው። በዚህ ህልድ ላይ ለካ ኢትዮጵያዎች ይሩጥ ይችላሉ። 800 ሜትር ወርልድ ቻምፒዮን እንድሆን ማለት ትልቅ ነገር ነው እና እኔም በጣም ደስተኛ ነኝ። ይህን ውጤት የመጀመሪያውን በመሆኔ ለሀገሬም ለእኔም ይህን ድል በማምጣቴ በጣም ትልቅ ደስታ የተሰማኝ። ቀደም ሲል እንዳልኩት መሐመድ አማን ወደፊት በ500 የመሮጥ እቅድ እንዳለው ገልጿል። አንዳንዶች ሕይወታቸው ካለፈም በኋላ መልካም ስራቸው ለዘመናት እየታወሰ ሲወደሱ ይኖራሉ። ለአብነትም ይድነቃቸው ተሰማን እጠቅሳለሁ። አቶ ይድነቃቸው ተሰማ ከዚህ ዓለም በሞት ከተለዩ ከብዙ ዓመታትም በኋላ ቢሆን ለሀገራቸውና ለአፍሪቃ ባበረከቱት አስተዋጽኦ በብዙዎች ዘንድ ይታወሳሉ። በቅርቡም 26ኛ ዓመት ሙት ዓመታቸውን በማሰብ የተወሰኑ ሚዲያዎች ዘክረዋቸዋል። አቶ ይትነቃቸው የአፍሪካ ኮንፌዴሬሽንን በምክትል ፕሬዚደንትነት ለስምንት ዓመታት በፕሬዚደንትነት ደግሞ ለአስራ አምስት ዓመታት መርተዋል። የማይበገሩ እንደነበሩ ለማመልከትም የጂብራልታሩ አለት የሚል ስያሜ ተሰጥቷቸዋል። እውነተኛው የአፍሪቃ ወጣቶች ተሟጋች ተብለውም ተወድሰዋል። ይድነቃቸው የተሰማ ለኢትዮጵያና አፍሪቃ ስፖርት ስላበረከቱት አስተዋጽኦ ቀድሞ የቪኦኤ ስፖርት ፕሮግራም ተባባሪ አዘጋጅ ገዛ አይነ ጽዮን መስቀል የሚከተለውን አስታውሶናል። አቶ ይድነቃቸው የተሰማ በኢትዮጵያ ስፖርት ታሪክ ውስጥ ከፍተኛ አስተዋጽኦ ያደረጉ መሆናቸውን ያው ሁሉም የሚያውቀው ነው። በሺ ዘጠኝ መቶ ሀምሳ ሁለት በሶስተኛው አፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ሦስተኛውን የአፍሪካ ዋንጫ ሲያነሳ አቶ ይድነቃቸው የተሰማ አሰልጣኝ ነበሩ። በስድስተኛው የአፍሪካ ዋንጫ ደግሞ እንደዚሁ እሳቸው ስልጣን ላይ ስለነበሩ የድሬዳዋና የአዲስ አበባ ስታዲየሞችን ሁለቱም ስቴዲየሞች መብራት የላቸውም ነበር፣ መብራት እንዲገባላቸው አስደርገዋል። ወደ አፍሪካ ስንመለስ ደግሞ በመላው አፍሪካ ጨዋታዎች ስብሰባ ተደርጎ ስፖንሰርሽፖች ገብተው የመላ አፍሪካ ጨዋታዎችን የቶባኮና የአልኮል ፋብሪካዎች ስፖንሰርሽፕ ዙሪያውን ስቴዲየሙን አድምቀውት ነበር። የዚህን ጊዜ አቶ ይድነቃቸው ታማው አልጋ ላይ ተኝተው ነበር። የአፍሪካ ከፍተኛው የስፖርት ካውንስል ምክር ቤቱ ማለት ነው። እሳቸው በሌሉበት ይሄ ሁሉ ከሆነ በኋላ ይሄ የአፍሪካን ወጣቶች ለመስለብ የተደረገ የአውሮፓውያኑ ተንኮል ነው። አፍሪካ ወጣት ልጆች ጉልበት በሲጋራና በአልኮል ማስታወቂያ መዘዙ ብዙ ነው። ይሄ በአስቸኳይ ይነሳ ብለው በተኙበት ቴሌግራም ልከው ያንን ለማግስቱ እንዲነሳና የመላው አፍሪካ ጨዋታዎች እንዲካሄድ መደረጉ ይታወሳል። ከዚህም ሌላ ብዙ የሠሩት ነገር አለ። ደቡብ አፍሪካን ከመላው የዓለም ስፖርት ውድድርም እንድትወጣ በማድረጋቸው፣ በዚህ እና በሌሎችም በአያሌ ምክንያቶች የአፍሪካ ወጣቶች ተሟጋጅ ተብለው ይታወቃሉ። ሰለሞን ገዛህኝ ጽዮን መስቀል፣ እናመሰግናለሁ። አቶ ይትነቃቸው በዓለም እግር ኳስ ዋንጫ የአፍሪካን ኮታ ወይም ድርሻ ከሁለት ወደ አምስት ከፍ እንዲል በማድረጋቸውም ይታወሳሉ። በመጨረሻም ለእግር ኳስ ስፖርት ዜና ወደ አውሮፓ እናመራለን። በ2013-14 ውድድሮች የጀርመን ቡንደስሊጋ ሦስተኛ ሳምንቱ ላይ ደርሷል። የእንግሊዝ ፕሪምየር ሊግና የስፔን ላሊጋ ሁለተኛ ሳምንት ጨዋታቸውን ዛሬ ያጠናቅቃሉ። በእንግሊዝ ፕሪምየር ሊግ ከሁለተኛ ሳምንት ጨዋታዎች መካከል በአንዱ አስገራሚ ውጤት ተመዝግቧል። ከአራቱ ኃያላን የሚፈረጀው ማንቸስተር ሲቲ ዘንድሮ ሊጉን በተቀላቀለው ካርዲፍ ሲቲ ሽንፈት ገጥሞታል። አርሰናል በመክፈቻው በአስተን ቪላ የደረሰበትን ሦስት ለአንድ ሽንፈት በዚህኛው ሳምንት በተመሳሳይ ፉልሃምን አሸንፎ ተንሰራርቷል። ክሪስታል ፓላስ ስቶክ ሲቲን፣ ሰንደርላንድ ሳውስ ሃምፕተንን፣ ቶትናም ሆትስፐር ስዋንሲን ሦስቱን በተመሳሳይ አንድ ለባዶ ረትተዋል። ዛሬ አራት ሰዓት ላይ የፕሪምየር ሊጉ ከባድ ሚዛኖች ቼልሲና ማንቸስተር ዩናይትድ ይገናኛሉ። ወደ ስፔን ላሊጋ ስንሸጋገርም ያለፈው ዓመት ሻምፒዮና ባርሴሎና ኮከብ ተጫዋቹን ሊዮኔል ሜሲን በጉዳት ምክንያት ባያሰልፈውም ማላጋን በጠባብ ልዩነት አንድ ለዜሮ አሸንፎ ወጥቷል። ዛሬ አራት ሰዓት ላይ የሪያል ማድሪድና የግራናዳ ጨዋታ በጉጉት ይጠበቃል። ጨዋታውን በቴሌቪዥን ለምትከታተሉ መልካም ጊዜ ይሆንላችሁ ዘንድ እመኛለሁ። እኔ በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።